የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ኸርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ አርብ ነሐሴ 15 2007 ዓመተ ምህረት ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ቮይቴክ ዞርኒያክ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አዲሱ አበባ ያሰማናል። እንደምን አምሽታችኋል አድማጮቻችን ራሱን እስላማዊ መንግስት የሚለው ነውጠኛ ቡድን በሶሪያዋ ሆምስ ክፍለ ሀገር የሚገኝ አንድ ጥንታዊ የክርስቲያን ገዳም ማውደሙን የሶሪያ የመብት ተሟጋች ገለጠ። ነውጠኛ ቡድን ከወር በፊት በቁጥጥር ስር በአዋላት ቋርቲያና ከተማ አጠገብ የሚገኘው ቅዱስ ኤሊየን ተብሎ የሚጠራው ገዳም በቡልዶዘር ሲፈራርስ የሚያሳይ ፎቶግራፍ በማኅበራዊ ድረገጾች ላይ ታይቷል። በርካታ የቃርታን ከተማ ነዋሪዎች ከነውጠኛው ቡድን ጥቃት ለማምለጥ ሸሽተው የወጡ ሲሆን ቡድኑ ክርስቲያኖችን ጨምሮ ወደ 230 የከተማዋን ነዋሪዎች ማገቱም ታውቋል። የሶሪያው የሰብአዊ መብት ተከራካሪ ቡድን እንዳመለከተው ከሆነ ነውጠኛ ቡድን 48 ያህል እስረኞችን በመልቀቅ 110 ታጋቾች ወዳሉባት ራቃ ከተማ ልኳቸዋል። ራቃ ጠንካራዋ የነውጠኛው ቡድን ይዞታ መሆኗም ይታወቃል። በሶሪያ መንግስታዊ መገናኛ አውታሮች ዘገባ መሠረት በጎላን ተራራዎች በሚገኙ የሶሪያ ይዞታዎች ላይ የተካሄዱ የእስራኤል ሰው አልባ የአየር ጥቃቶች በትንሹ አምስት ያልታጠቁ ሲቪሎችን ገድለዋል። ወደ ግዛቴ ለተተኮሰብኝ የሮኬት ጥቃት አጸፋ ነው ያለችው እስራኤል ስለተገደሉ ሲቪሎችም የእስላማዊ ጂሃዲስት አማጺ ቡድን አባሎች የሆኑ ፍልስጤማውያን መሆናቸውን ገልጣለች። ዛሬ አርብ የተካሄደው ሰው አልባ የአየር ጥቃት ኢላማ ያደረገው ቆቲራ ክፍለ ሀገር ውስጥ የሚገኘውን የአልኮም መንደር መሆኑም ታውቋል። ከዋና ቢሮው ከሎንዶን የሶሪያውን ጦርነት የሚከታተለውና ለሶሪያውያን ሰብአዊ መብት መከበር የሚከራከረው ቡድን የጥቃቱን መካሄድ አረጋግጧል። ሁለት የደማስቆ ተዋጊዎችን ጨምሮ በድምሩ አምስት ሰዎች መሞታቸውንም አመልክቷል። የቱርኩ ፕሬዝዳንት ሬሲፕ ታይብ ኤርዶጋን አስቸኳይ ምርጫ ለማድረግ መወሰናቸውን ዛሬ አርብ ይፋ አደረጉ። ፕሬዚዳንቱ ከዚህ ውሳኔ የደረሱት የጣምራ ውይይቱ ስኬት ባለማሳየቱና በኩርድ ሽምቅ ተዋጊዎች ላይ የተወሰደ ወታደራዊ እርምጃም ውጥረት በመፍጠሩ መሆኑ ታውቋል። ጠቅላይ ሚኒስትር አህመት ድዋቡቱግሎ ጥምር መንግስት ለመመስረት ያደረጉት ጥረት ያልተሳካ ሲሆን፣ ሙከራውም ቀደም ሲል በዚሁ ሳምንት ከሁለት ፓርቲዎች ጋር የተካሄደ ውይይት እንደነበር አይዘነጋም። ባለፈው ነሐሴ ሶስት ቀን ተጀምሮ በህዝባዊ አመፅ ምክንያት የተቋረጠው የሄይቲው ምክር ቤታዊ ምርጫ በድጋሚ ሲካሄድ በሀያ አምስቱም ወረዳዎች የሚገኙ ድምፅ ሰጪዎች ወደየጣቢያዎቹ እንደሚሄዱ ታውቋል። ድጋሚው የድምፅ አሰጣጥ የሚካሄደው በመጪው ዳር መግቢያ ላይ ሲሆን ያኔ የመጀመሪያው ፕሬዚዳንታዊ ምርጫም እንደሚካሄድ ጊዜያዊው አስመራጭ ምክር ቤት በትናንት ዕለት አስታውቋል። ለሰዓቱ ያለን ዜና በዚሁ አበቃ። አመሰግናለሁ። አዲሱ ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ኸርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ወደ መጀመሪያው ዘገባ እንለፍ። ሀገራችንን ሊበታትኑ የሚችሉ አጥፊ አመለካከቶች መወገድ አለባቸው ሲሉ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አሳስበዋል። የሌላ ብሔረሰብ ተወላጅ እንደ ጠላት የሚታይባቸው ቦታዎች ሲሉ አጥፊ ካሏቸው አመለካከቶች አንዳንዶቹን ለማሳየ አንስተዋል። ጠቅላይ ሚኒስትሩ ይህንን ንግግራቸውን ያደረጉት በሁለተኛው የዕድገትና ትራንስፎርሜሽን ዕቅድ ላይ በተነጋገረ ስብሰባ ላይ ነው። እስክንድር ፍሬው ተጨማሪ አለው። ጠንከር ያለ የሚመስለው የጠቅላይ ሚኒስትር ኃይለማርያም ደሳሌ ገለጻና ማሳሰቢያ የተለመደ የሚባል አይደለም። በቋንቋ ላይ የተመሰረተውን ፌዴራሊዝም እና የክልሎች አወቃቀር ከሚተቹ ወገኖች ግን እንደዚህ አይነቱ አስተያየት ይደመጣል። በብሔራዊ ደረጃ ከተለያዩ የህብረተሰብ ክፍሎች ጋር በተካሄደው የሁለተኛው የእድገትና የትራንስፎርሜሽን እቅድ ውይይት ላይ ጠቅላይ ሚኒስትሩ ሲናገሩ የዜጎች ተዘዋውሮ የመስራት መብት የማይከበርባቸው ቦታዎች መኖራቸውን ጠቆም አድርገዋል። አንዳንድ ቦታ ላይ የሌላ ብሔር ተወላጅ እንደ ጠላት የሚታይበት ሁኔታ ለመበዝበዝ የመጣ አውሬ ተደርጎ የሚታይበት ሁኔታ፣ አንዳንድ ቦታ ላይ ደግሞ እኔ ብቻ ነኝ ይሄ ነገር መስራት የሚችሉ ሌላው ሁሉ ትራሽ ነው የሚባል አመለካከት፣ እነዚህ አጥፊ አመለካከቶች መወገድ አለባቸው። እናም ጠባብነት ሲሉ በጠቀሷቸው በዚህና በሌሎች ችግሮች ላይ ብሔራዊ መግባባት መፍጠር እንደሚያስፈልግ ጠቅላይ ሚኒስትሩ አብራርተዋል። አንደኛው ብሔራዊ መግባባት መፍጠር ያለብን በህገ መንግስታችን በህገ መንግስታችን ዙሪያ ብሔራዊ መግባት እንድንፈጥር መስራት አለብን። ለየት አድርገን ከዚህ ስናወጣ ግን ቅድም በገለጽኳቸው ልማታዊ አስተሳሰቦች እና ያለንበት የፖለቲካ ኢኮኖሚ ሁኔታ ምን ይመስላል በሚለው ላይ መግባባት መፍጠር አለብን። ይሄ ፖለቲካ ኢኮኖሚ እንዳይፈጠር እንቅፋት በሚሆነው ጉዳይ ላይ የኪራይ ሰብሳቢነት አመለካከትና ተግባር ላይ በጽኑ መታገል እንዳለብን መግባባት መፍጠር አለብን። የኪራይ ሰብሳቢነት ወኪል የሆኑ አመለካከቶች ደግሞ አሉ። አንደኛው ጠባብነት ነው። ሁለተኛው ትምክተኝነት ነው። ሶስተኛው በሃይማኖት ሽፋን የሚራምድ አክራሪነት ነው። እነዚህ አገራችንን የሚበትኑ አጥፊ አመለካከቶች ናቸው በሚለው ላይ መግባባት መፍጠር አለብን። ይህ አመለካከት በዩኒቨርሲቲዎች አካባቢም እንደሚንጸባረቅ አቶ ኃይለማርያም አስረድተዋል። አንዳንድ ጊዜ በየዩኒቨርሲቲዎቻችን የሚታዩ ብሔር ተኮር የሆኑ ስድቦች፣ አስተሳሰቦች፣ ንግግሮች አንድ የኦሮሞ ወጣትና አንድ የአማራ ወጣት ሁለት ግለሰቦች በተጣሉበት ኦሮሞና አማራ ተጣላ እየተባለ ሰው ይጣላል። ኦሮሞ ከኦሮሞም ጋር ይጣላል፣ ኦሮሞ ከአማራም ጋር ይጣላል፣ አማራም ከአማራ ጋር ይጣላል። አማራ እና አማራ ሲጣላ ምን ሊባል ነው? የወሎ ልጅ የጎጃም ልጅ ሊባል ነው። ኦሮሞ ከኦሮሞ ጋር ሲጣላ የወለጋ ልጅ የሀረር ልጅ ሊባል ነው። ነገር ግን ግለሰቦች ሲጣሉ ብሔር መልክ የሚይዝበት ይሄ አጥፊ የጠባብነትና የትምክህት አመለካከት መወገድ አለበት። እነዚህ ግለሰቦች ናቸው ኦሮሞንም አይወክሉ አማራንም አይወክሉ። ይሄ የጥፋት ዘር የሚዘራው ከመምህራን ጀምሮ ነው ተማሪዎች ላይ ሄዶ አርፎ ሲጓጩ እና ሲዋጉ ነው እንጂ የታዩት። ከላይ ጀምሮ ነው ዘሩ የተዘራው። አንድ ጥናት የሆነ አንድ የውጭ ፕሮፌሰር ያጠናው ጥናት ነበር። ከጽዳት ሰራተኛ ጀምሮ እስከ ፕሮፌሰር ድረስ ዩኒቨርሲቲ ውስጥ ሰው ጠባብነት ላይ የተለከፈ ሰው የሚናገረው አንድ አይነት ነው። በተመሳሳይ መንገድ ትምክተኝነት ላይ የተለከፈው ደግሞ ከፕሮፌሰር ጀምሮ እስከ ጽዳት ሰራተኛ የሚናገረው አንድ አይነት ነው። ዲሞክራሲያዊ ብሔርተኝነትን የተቀበለው ግን እሱ ጉዳይ አይደለም ይላል እሱ ጉዳይ አይደለም፣ ሁላችንም እኩል ነን ብለው ደግሞ ይመልሳል። ከሁሉም ማለት ነው። እናም እንደዚህ አይነት ሁኔታዎችን በተመለከተ መግባባት ያስፈልገናል ነው ያሉት ጠቅላይ ሚኒስትሩ። ይሄ ልክፍት መነቀል አለበት። ይሄ ልክፍት ባለበት ልማታዊ ዲሞክራሲያዊነት ሊያብብ አይችልም። ስለዚህ እነዚህ አመለካከቶች መጨረሻቸው የብሔር ጥቅምም አይደለም፣ የሃይማኖት ጥቅምም አይደለም የግል ጥቅም ነው። በዚች በሰላም ላይ ወጥቼ እኔ አንድ ቦታ ደርሳለሁ የሚሉ ሰዎች የሚያተራምሱት ትርምስ ነው እንጂ የብሔርም አይደለም የሃይማኖትም ጥቅም አይደለም የሃይማኖት ጉዳይም አይደለም። ዞሮ ዞሮ የኪራይ ሰብሳቢነት መሸሸጊያ ናቸው። ዞሮ ዞሮ አቋራጭ ወደ ስልጣን መምጫ መንገዶች ናቸው። ዞሮ ዞሮ በአቋራጭ ጥቅም ለማግኘት የሚካሄድባቸው ጎዳናዎች ናቸው፣ ገመዶች ናቸው። ይሄ አንድ በአንድ መቆራረጥ አለበት። እዚህ ላይ መግባባት መፍጠር አለብን። እዚህ ላይ መግባባት ካልተፈጠረ ልማታዊ ዲሞክራሲያዊነት የሚባል ከድህነት ወጥመድ ውስጥ ፈልቅቀን ይሄን ወጥመድ ወደ አሽቀንጥረን ጥለን ልንወጣ የምንችልበት እድላችንን ይዘጋል፣ ጉዟችንን ያስረዝማል። አልፎ ተርፎም ከእጃችን ከወጣ አገሪቱን ምስቅልቅል ውስጥ ይከታል። ሃይማኖትን በተመለከተም የመቻቻልና አብሮ የመኖር ባህሉ ሊቀጥል ይገባል ሲሉ ነው አቶ ኃይለማርያም የተናገሩት። የሃይማኖትን ሽፋን አድርገው የሚመጡ አክራሪነቶችም አጥፊ ናቸው። ብዙ ቦታ ላይ አገር አጥፍተዋል። ብዙ ቦታ ላይ ውድመት አምጥተዋል። ብዙ ቦታ ላይ አገሮች ወደ ዜሮ እንዲገቡ የማይመለሱበት ማቅ ውስጥ ማጥ ውስጥ እንዲገቡ አድርጓቸዋል። ይሄ በእንጭጩ መቀጨት አለበት። የመቻቻል ባህላችን አብሮ የመኖር ባህላችን፣ አብረን የመብላት፣ አብረን የመጠጣት፣ አብረን የመተሳሰብ ተደጋግፈን የመኖር ኢትዮጵያዊ ባህላችን መቻቻላችን ተጠብቆ እንዲቀጥል ማድረግ አለብን። እነዚህ ላይ መግባባት መፍጠር አለን። እነዚህ አመለካከቶች ባሉበት ልማታዊ ዲሞክራሲያዊ ስርዓት መገንባት አይቻለም። አንድ ኢኮኖሚያዊና ፖለቲካዊ ማህበረሰብ እንደዚሁም የተሳሰረ ኢትዮጵያዊነትና ልማታዊ ዲሞክራሲያዊ ስርዓት መገንባት ያስፈልጋል ብለዋል። በምሳሌ ያስደግፈው፣ የዘረዘሯቸውን ችግሮች ለመቅረፍ መንግስታቸው በትክክል ምን ሊሰራ እንዳቀደ ጠቅላይ ሚኒስትሩ አላብራሩም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሜሪካ ውስጥ የሚኖሩ ኢትዮጵያ አሜሪካውያን መሐንዲሶችና ሳይንቲስቶች ማህበር የካሪቢያን አእምሮ ጥበቃ ማህበር እንዲሁም የኢትዮጵያ ወጣት ባለሙያዎች ማህበር በጋራ ዋሽንግተን ዲሲ ከሚገኘው የዩናይትድ ስቴትስ የአእምሮ ፈጠራ ውጤቶችና የንግድ ምልክቶች ኤጀንሲ ጋር በመተባበር ባለፈው አርብ ነሐሴ 9 አንድ ጉባኤ አዘጋጅተው ነበር። የጉባኤው ዓላማ በአሜሪካ የሚኖሩና በተለያየ ዘርፍ ላይ ለተሰማሩ ኢትዮጵያውያንና ከካሪቢያን ሀገሮች ለመጡ አፍሪካውያን ስለ አእምሮን ንብረት ጥበቃና የፈጠራ ስራዎቻቸው የሕግ ከለላ እንዴት ማግኘት እንደሚቻል እውቀት እንዲጨብጡ ማድረግ ነበር። በዚህ ጉባኤ ላይ የተገኘችው ጽዮን ግርማ ስለ ኢትዮጵያ አሜሪካውያን መሐንዲሶችና ሳይንቲስቶች ማህበር እንዲሁም ስለ ጉባኤው አዘጋጆቹን አነጋግራ የሚከተለውን ዘገባ አዘጋጅታለች። በዩናይትድ ስቴትስ ዲፓርትመንት ኦፍ ኮሜርስ ወይም በአሜሪካ የንግድ መስሪያ ቤት ስር የሚገኘው የአይምሮዊ የፈጠራ ውጤቶችና የንግድ ምልክቶች ኤጀንሲ በሶስት ነጥብ አራት ቢሊዮን ዶላር አመታዊ በጀት የሚንቀሳቀስ የመንግስት ድርጅት ነው። ይህ መስሪያ ቤት ከመላው አሜሪካ የተውጣጡ ከፍ ያለ እውቀትና ክህሎት ያላቸው ወደ አስራ ሁለት ሺህ የሚጠጉ ባለሙያዎችን ያቀፈ ነው። እነዚህ ባለሙያዎች እጅግ የመጠቁ የፈጠራ ስራዎች ቴክኒካዊና ሳይንሳዊ ግኝቶችን በመመርመርና እውቅናና ፍቃድ የመስጠትና የመከልከል ስልጣን ያላቸው ናቸው። በዚህ መስሪያ ቤት ውስጥ በርካታ አፍሪካ አሜሪካውያን ተቀጥረው ይሰራሉ። ከዚህ ቁጥር ውስጥም ሁለት መቶ ኢትዮጵያውያን አሜሪካውያን ባለሙያዎች ቋሚ ተቀጣሪ ሲሆኑ ወደ አምስት መቶ የሚጠጉ ኢትዮጵያውያን ደግሞ በኮንትራት ይሰራሉ። ከነዚህ መካከል ወደ ሁለት መቶ የሚጠጉ ባለሙያዎች ኢትዮጵያ አሜሪካውያን መሐንዲሶችና ሳይንቲስቶች ማህበር ወይም በእንግሊዝኛው ሶሳይቲ ኦፍ ኢትዮጵያን አሜሪካን ኢንጂነርስ ኤንድ ሳይንቲስትስ በሚል መጠሪያ ተደራጅቶ ይንቀሳቀሳሉ። ባለፈው ሳምንት አርብ ነሐሴ ዘጠኝ ቀንም ይሄ ማህበር ከካሪቢያን የአእምሮ ጥበቃ ማህበርና ከኢትዮጵያ ወጣት ባለሙያዎች ማህበር ጋር በመተባበር ለማህበረሰባቸው እውቀት ለማስጨበጥ አንድ ጉባኤ አዘጋጅተው ነበር። የማህበሩ መስራችና ፕሬዝዳንት እንዲሁም የኤጀንሲው ባለሙያ የሆኑት ዶክተር ጥጋቡ ካሳ ኢትዮጵያውያኑና ኢትዮጵያውያን አሜሪካውያኑ በዚህ መስሪያ ቤት ተቀጥረው እስከ አመራር ደረጃ ለመድረስ ዋነኛው ምክንያት በትምህርት ዝግጅታቸው ብቁ ሆነው መገኘታቸው መሆኑን ይናገራሉ። ይህ ሁሉ ቁጥር ያላቸው ኢትዮጵያውያን እንዴት በአንድ ቦታ ላይ ሊሰባሰቡ ቻሉ ለሚለው ጥያቄ መልስ በመስጠት ይጀምራሉ። ለእኛ እዚ ኤጀንሲ ውስጥ ለመሰባሰብ ምክንያቱ አስቀድመው እዚህ ኤጀንሲ ውስጥ የገቡ ኢትዮጵያን አሜሪካኖች የጥረት ውጤት ነው። እነሱ በፈጠሩት ኤፈርት እና ከዛም በኋላ ተደራጅተን ይህንን ሶሳይቲ በማቋቋማችን ኃይለኛ የሆነ ሰራተኛ የመመልመል ሙቭመንት በማድረጋችን ነው ቁጥራችን እንዲህ ሊበዛ የቻለው። ድርጅቱ ደግሞ የራሱ የሆኑ መስፈርቶች አሉት። የአሜሪካ ዜግነት ያስፈልጋል። ሁለተኛው ደግሞ የቴክኒካል እና የትምህርት ሪኳይርመንት መስፈርቶችን ማሟላት ነው። ከፍ ያሉ በቴክኒካልና ሳይንሳዊ ኤሪያዎች ላይ ነው የምንሰራው። እነዚህ ኤሪያዎች ደግሞ ከፍ ያለ የኤጁኬሽን ወይንም የትምህርት ሌቭል የሚጠይቁ ናቸው። በአብዛኛው ኢንጂነሮቻችን እና በሳይንስ ፊልድ ላይ የሚሰሩ አሜሪካን ሀገር ውስጥ ባሉ ኢንስቲትዩሽንስ፣ ዩኒቨርስቲስ፣ ካለጅስ ውስጥ ግራጁዌት አድርገው ከዛ ተመርቀው የመጡ ናቸው ማለት ይቻላል። ማህበሩ በሁለት ሺ ዘጠኝ አመተ ምህረት ሲቋቋም ከአስር የማይበልጥ አባላት እንደነበሩትና በሂደት ግን የባለሙያዎቹ ቁጥር እየጨመረ ወደ ሁለት መቶ መጠጋቱን ይገልጻሉ። ስለ ማህበሩ ሲያብራሩ ሶሳይቲ ኦፍ ኢትዮጵያን አሜሪካን ኢንጂነርስ ኤንድ ሳይንቲስት ወይንም በአማርኛ የኢትዮጵያን አሜሪካውያን የሆኑ የመሀንዲሶች እና የሳይንቲስቶች ማህበር በአሜሪካ መንግስት አደረጃጀት ዲፓርትመንት ኦፍ ኮሜርስ ወይንም የንግድ ሚኒስቴር ተብሎ በሚጠራው ድርጅት ውስጥ በሚገኝ ዩኤስ ፓተንት ኤንድ ትሬድማርክ ኦፊስ ወይንም በአማርኛ የአእምሮአዊ ፈጠራ ውጤቶች እና የንግድ ምልክቶች ቢሮ ተብሎ በሚጠራው ኤጀንሲ ውስጥ በተለያዩ ከፍ ያሉ ቴክኒካል እና ሳይንሳዊ ግኝቶችን በመመርመርና ከሕግና ከሳይንስ አንጻር እነዚህ ግኝቶች ላይሰንስ መሰጠት ይገባቸዋል ወይም አይገባቸውም በሚለው ኤሪያ ላይ በመፍቀድ ወይም ባለመፍቀድ ስራ ላይ ተሰማርተን የምንገኝ የፐብሊክ ወይንም የገቨርንመንት ሰርቪስ የምንሰጥ ባለሙያዎች ማህበር ነው። ማህበራቸው ትውልደ ኢትዮጵያውያኑና ኢትዮጵያውያኑ ባለሙያዎች በዚህ መስሪያ ቤት መስራታቸው ምን የተለየ ጥቅም ያስገኝላቸዋል በሚል ላቀረብኩላቸው ጥያቄ ምላሽ ሲሰጡ አለም ላይ ያሉ ትልልቅ ፈጠራዎች የዓለምን ኢኮኖሚ የሚያንቀሳቅስ ፈጠራዎች እና የፈጠራ ውጤቶችን መንግስት እና ከግለሰቦች ከድርጅቶች የሚመጡ የተለያዩ ፈጠራዎችን ከማንም ሰው በላይ ለማየት እና ለማወቅ ሙያዊ የሆነ ጥቅም አለ። ሁለተኛ፣ ግለሰባዊ የሆነው ጥቅም ደግሞ ምንድን ነው? እዚህ መስሪያ ቤት መስራት የተለያዩ አይነት ጥቅሞች አሉት። ይህ አሜሪካን ሀገር እንደሚኖር ማንኛውም ዜጋ አንደኛ ትልቅ የሆነ የተረጋጋ የስራ ዘርፍ ፈጥሮልናል ለእኛ። ሁለተኛ የምናገኘው ገቢ አንድ አቨሬጅ አሜሪካን ከሚያገኘው ገቢ በላይ ነው። እንደ ፕሮፌሽናልስ በደንብ ተከፍለን ነው የምንሰራው። ሶስተኛ፣ እዚህ በመስራታችን ድርጅቱ ወይንም መንግስት የሚሰጠን የተለያዩ አይነት የጤና ኢንሹራንሶች፣ የጥርስ፣ የአይን፣ የጡረታ መብቶች፣ የተለያዩ የኢንቨስትመንት ኦፕሽንስ አብሮ መንግስት እዚህ ቦታ ላይ በመስራታችን የሚሰጠን የተለያዩ ጥቅሞች አሉ። ዶክተር ጥጋቡ ይህን ጥቅም ወደ ገንዘብ ቀይረው ሲያሰሉት እነዚህ ኢትዮጵያውያን ኤጀንሲ ውስጥ ተቀጥረው በመስራታቸው ምክንያት ከፍተኛ ተከፋይ እንደሆኑ ይናገራሉ። አመታዊ ስሌቱንም በአሀዝ ሲያስቀምጡት ስናሰላው ከዚህ የኤጀንሲ ፔሮል ውስጥ ከ10 እስከ 14 እስከ 15 ሚሊዮን ዳላር የሚጠጋ የዚህ ኤጀንሲ ፔሮል ለእኛ ኮሚኒቲ ነው የሚመጣው። ይሄ ትልቅ የሆነ ኢምፓክት ነው ያለው። አንደኛ የራሳችንን ቤተሰብና ፋሚሊ እዚህ አገር ላይ ከማስተዳደር አልፈን ሀገራችንን ብዙ ወገኖቻችንን መርዳት የምንችል ሰዎች ሆነናል ማለት ነው። ከዛም አልፈን ደግሞ አንዳንዶቻችን ኢንተርፕሪነርሽፕ፣ የራሳችን የሆነ ቢዝነስ የተለያየ ነገር ራን ለማድረግም ይሄ ነገር አግዞናል ማለት ነው። ዶክተር ጥጋቡ ሌላ እንዲያብራሩልኝ የጠየኳቸው የፈጠራ ስራዎቻቸውንና አዳዲስ ግኝቶቻቸው የባለቤትነት መብት እንዲያገኝ ማመልከቻ ከሚያስገቡ ተመራማሪዎች መካከል የኢትዮጵያውያኑ ተሳትፎ ምን ይመስላል የሚል ነበር። በአብዛኛው ማመልከቻዎቹ የሚመጡት ከትልልቅ የፋርማሲውቲካል ካምፓኒዎች አሜሪካን ሀገር እና ከተለያየ ዓለም ከሚኖሩ ትልልቅ ፋርማሲውቲካል ካምፓኒዎች እነዛን ግኝቶች ከሚሰሩ ካገኙ ሳይንቲስቶች ወይንም ካገኙ ፈጣሪዎች መካከል በጣም ብዙ የኢትዮጵያን እና የኢትዮጵያን አሜሪካኖች ስም ይደርሰኛል። ብዙ ያለሁኝ ጓደኞቼ ደግሞ እዚህ ባልደረባዎቼ እንደሚነግሩኝ ከሆነ በጣም በግለሰብም ደረጃች እና ኢትዮጵያን በተለይ አሜሪካን ሀገር የሚኖሩ ሰዎች ብዙ አይነት የፈጠራ ውጤቶች ላይ ማመልከቻ እያስገቡ እንደሆነ እና ማመልከቻዎች እንዳሉም አንዳንድ ኢንዲኬተርስ አሉ። ጓደኞቼ ሁሌ ይነግሩኛል። እና ይሄ የዚህም ማህበር ዋናው ፐርፐዝ ይሄ ነገር አስፈላጊነቱን ለኢትዮጵያንና ለኢትዮጵያን አሜሪካኖች በሰፊው ደግሞ ማሳወቅና ይህንን ነገር ይህንን ኖሌጅ ማስፋፋት በሚለው ነገር ላይ ቤዛ ያደረገ ነው ማለት ነው። በአሜሪካ የሚኖሩ ኢትዮጵያውያን ከፍ ባሉ የፈጠራ ስራዎች በቴክኖሎጂና ሳይንሳዊ ግኝቶች ላይ በመሳተፍ ከአሜሪካውያን ፈጣሪዎች እኩል መራመድ በመጀመራቸው እንዲሁም በተለያዩ ዘርፎች አዳዲስ ነገሮችን በመፍጠር ዘርፉን የመቀላቀል ተሳትፎ በማሳየታቸውና የፈጠራ ስራዎቻቸው የህግ ከለላን ማግኘት የሚችልበትን መንገድ ለማወቅ ጥያቄ በማቅረባቸው ጉባኤው መዘጋጀቱን አዘጋጆቹ ያብራራሉ። ዶክተር ጥጋቡ ስለዚሁ ሲናገሩ የአእምሮዊ ንብረቶች ጥበቃ ወይንም ኢንቴሌክቹዋል ፕሮፐርቲ ራይት የሚባለው በእንግሊዝኛ አጠራር የአሜሪካን ሀገር የኢኮኖሚ የጀርባ አጥንት እዚህ ሀገር ላይ የምታዩ ማንኛውም ፕሮዳክት እና ማንኛውም ሰርቪስ በእነዚህ ጥበቃዎች ላይ ቤዝድ የሆነ ነው። እንደገና ይህ የአእምሮ ንብረቶች ጥበቃ አሜሪካንን ጨምሮ ከዓለም ዙሪያ ሁሉ ከሚመጡ የፈጠራ ውጤቶች የንግድ ምልክቶች እና የቅጅ መብቶች ማመልከቻ ላይ የተመረኮዘ ነው። እኛም በተለይ ኢትዮጵያን እና ኢትዮጵያን አሜሪካኖች በዚህ በቴክኖሎጂ እና በሳይንስ እየረቀቀ ባለ ሀገር ውስጥ ስንኖር የተለያዩ ነገሮችን በመፍጠር እና የተለያዩ ፕሮዳክቶችን ወደ ገበያ በማውጣት የምንጫወተው ሚና ከጊዜ ወደ ጊዜ ከፍ እያለ እየመጣ ነው። ይህንንም በመረዳት እኛ እዚህ ድርጅት ውስጥ የምንሰራ ኢትዮጵያን አሜሪካንስ ያሰብነው ነገር ምንድን ነው? እነዚህም ማመልከቻዎች ለማመልከት የሚያስፈልጉ መስፈርቶች ምን ምን ናቸው? ከመስፈርቶቹም ሌላ ለማመልከት ምን አይነት ሪሶርሶች ወይንም ምን አይነት የማመልከቻ መረጃዎች አቬላብል ናቸው? እንደገና ደግሞ የት ነው መሄድ የሚቻለው? እንዴት ነው ማመልከት የሚችለው? የሚለውን ነገር ይህንን ኖውሌጅ ለሀገራችን ሰው እና ኢትዮጵያን ለኢትዮጵያን አሜሪካንስ እንዲሁም ደግሞ ኢትዮጵያን ብቻ አይደለም ቤዝ ያደረገው ይሄ ነገር ዓለም ሁሉ የሚጠቀምበት ሲስተም ስለሆነ አፍሪካ አዘ ኮንቲነንትም ሊጠቀም የሚችልበት መንገድ ከማዘጋጀት አንጻር ነው ይህንን ሲምፖዚየም የሚያዘጋጀ ነው። የፈጠራ ባለቤቶቹ የምጣኔ ሀብትና የሞራል መብታቸው ተጠብቆ ሰዎች ለፈጠራ እንዲነሳሱ ከአዳዲስ ፈጠራዎቻቸው ጥቅም የማግኘት መብታቸውን ማስከበር እንዲችሉና ሳይንሳዊና ቴክኖሎጂያዊ እውቀታቸውን አሳድገው ተጠቃሚ እንዲሆኑ በጉባኤው ላይ የፈጠራ ስራ መብት፣ የቅጂና ተዛማጅ መብት እንዲሁም የንግድ ምልክት መብትን በሚመለከት በሶስት ባለሙያዎች ገለጻ ተሰጥቶ ነበር። ይህን ጉባኤ ካዘጋጁት መካከልም የኢትዮጵያ ወጣት ባለሙያዎች ማህበር አንዱ ነው። እዚህ ማህበር አንዱ መስራችና ፕሬዚዳንቱ የሆነው መስፍን ጌታነህ ገለጻውን ስላደረጉት ሶስት ባለሙያዎች ሲናገር ሶስቱም በፓተንቱም ትሬድማርኩም ኮፒራይቱም በጣም የጠለቀ እውቀት ያላቸው ሰዎች ናቸው። በዛ ስራ ውስጥ ለረጅም ጊዜ ሰሩ የነበሩ መስሪያ ቤቱ ያዘጋጃቸው ኤክስፐርቶች ናቸው። የካሪቢያን አይምሮ ጥበቃ ማህበር ፕሬዚዳንት የሆኑት ማርክ አንቶኒ የአእምሮ ንብረት ጥበቃን በተመለከተ ለአባሎቻቸው ለማሳወቅ ከፍተኛ ጥረት እያደረጉ እንደሆነ ገልጸው ከኢትዮጵያ አሜሪካውያን መሐንዲሶችና ሳይንቲስቶች ማህበር ጋር አብረን ለመስራት ምክንያታችን በእኛም ሆነ በእነርሱ ሀገር የአእምሮ ንብረትን መብት ሊያስከብር የሚችል ጠንካራ ስርዓት አልተገነባም። ስለዚህ እኛ ለማኅበረሰባችን ማስተማር እንፈልጋለን፣ እነርሱም ለማኅበረሰባቸው ዕውቀት ማስጨበጥ ይፈልጋሉ። መጀመሪያ እዚህ አሜሪካ ያሉትን እናስተምራለን። ከዚያ ቀጥሎ ወደ ካሪቢያን አገሮችና ኢትዮጵያ፣ ቀጥሎም በአጠቃላይ አፍሪካ ላይ ትኩረት አድርገን በአፍሪካ ደረጃ እናስተምራለን። ጉባኤውን ያዘጋጁት ማህበራትና የኢትዮጵያውያን አሜሪካውያን መሀንዲሶችና ሳይንቲስቶች ማህበር፣ ኢትዮጵያውያን፣ ትውልደ ኢትዮጵያውያንም ሆኑ አሜሪካ የተወለዱ የኢትዮጵያ ደም ያላቸው ወጣቶች ሁሌም የተሻሉ ቦታዎችን ማግኘት እንዲችሉ ተጨማሪ ስልቶችን እየቀየሱ ጠንክረው እንደሚሰሩ ገልጸውልኛል። አመሰግናለሁኝ ጽዮን። ወደ ተከታዩ ቅንብር እንለፍ። ሐኪምዎን ይጠይቁ ነው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በዩናይትድ ስቴትስ ካሊፎርኒያ ግዛት ካይዘር ፐርማኔንቴ የተባለው የግል ሕክምና ተቋም የጠቅላላ ቀዶ ሕክምና የአንጀትና የፊንጢጣ እንዲሁም የካንሰር ቀዶ ሕክምና ልዩ ባለሙያና መምህር የሆኑትን ዶክተር ዳንኤል ሽብሩን ጋብዟል። ወደ እነሱ ወደ አሉላና ወደ ዶክተር ዳንኤል ልምራችሁ። ዶክተር ዳንኤል ሽብሩ የአንድ አድማጫችን ጥያቄ ላይ ነው ዛሬ የምናተኩረው። ከኒውዚላንድ የላኩልን በአጋጣሚ ስማቸው ዳንኤል ነው። የሰባ አምስት ዓመት እድሜ አዛውንት ናቸው። አቶ ዳንኤል አፈንግጦ የወጣ የሰውነት ክፍል ሄርኒያ የሚለውን ለመተርጎም ነው በአማርኛ የወጣ የሰውነት ክፍል የሚታይበት ሁኔታ ከተከሰተ ሶስት ወር ሆኖታል ይላል፣ በኢሜይል የላኩል ጥያቄ። በቅድሚያ በሽታው በጠቅላላ ሁኔታ ይታከማሉኝ ነው የሚለው። ስለ ህመሙ ምንነት እናስቀድም። ይሄ አፈንግጦ ሰውነትን ገፍቶ የሚወጣ ሁኔታ የሚፈጠረው ምን ሲሆን ነው? ብሽሽት አካባቢ መከሰቱ ነው የሚገልጹት። መጀመሪያ ስለ ህመሙ ምንነት እንረዳ፣ ዶክተር ዳንኤል። እሺ፣ በጣም ጥሩ። ይሄ አሁን የጠቀስከው በሽታ ወይንም ህመም እጅግ በጣም የተስፋፋ ኮመን የሆነ በሽታ ነው። ሁሉኛውም አይነት ሰው ላይ ነው የምታየው። ከዜሮ እድሜ አመት ጀምሮ ይኸው እስከ ሰባ አምስት ድረስ ሊይዝ የሚችል ነገር ነው። አስተካከሙ ቀዶ ጥገና ነው እና ያው ህጻናትንና ህጻናት የምንላቸው እንግዲህ ከአምስት አመት ወይ በታች ያሉትን እና ከዛ በላይ ያሉትን ደግሞ ቀዶ ጥገና ቴክኒኩ ወይ ስልቱ የተለየ ነው። አሁን እኚህን አድማጭን በተመለከተ የብሽሽት ወይንም የግሮዊን ሀርኒያ ይሄ ማለት የውስጥ በኩል የሆድ ዕቃቸው ውስጥ ያለው ነገር የጡንቻቸው መርገብ በተመለከተ ነው ያን የሆነች ደከመች አካባቢ ፈልጎ አፈንግጡ የወጣ ነገር ነው እና ለዚህ ምንድን ነው ሬኮሜንዴሽኑ ብዙ ጊዜ ህመም ካላመጣ ይሄ ነገር ወይ አንድ ሰው በጣም አክቲቭ ካልሆነ ስፖርተኛ፣ ወይ በተለይ ስራው ብዙ የጉልበት ስራ የሚጠይቅ ካልሆነ ዝም ብሎ ማየት ይቻላል። የግዴታ ቀዶ ጥገና ያስፈልገዋል ማለት አይደለም። ያው ስራቸው ምንድን ነው አንዳንድ ጊዜ አንጀት የመሳሰሉ ነገሮች እዚህ ውስጥ ካሉ ወደፊት ኢመርጀንሲ ወይ ድንገተኛ እንዳይሆን በማለት ነው። ግን በአጠቃላይ አክቲቭ ሰው ካልሆነ አንድ ሰው እና ህመም ከሌለው ህመም ሲሉን የስቃይ ስሜት እየፈጠረ አላስቆም አላስቀምጥ የሚለው ካልሆነ ወይም አለመመቸት፣ አንድ ሰው ሲቀመጥ ያማዋል፣ ሲቆም ያማዋል፣ ሲሄድ ያማዋል እና እንደዚህ አይነት ምቾቶች የሚያጓደል ስሜት ካልፈጠረ ዝም ብሎ ማየት ይቻላል። ምንም አይነት የህይወት ላይ የሚፈጠው አደጋ የለ። ግን ያ ሰው በጣም አክቲቭ ሰው ከሆነ የጉልበት ስራ የሚሰራ ወይ ስፖርተኛ ከሆነ እና ደግሞ ህመም ካለው ቀዶ ጥገና አማራጭ ነው አማራጭ ነው። ዶክተር ዳንኤል አሁንም ወደ አድማጫችን ቀጥታ ጥያቄ ልሂድና የሰውነት ክብደታቸው ከአማካይ በላይ አለመሆኑን ይገልጻሉ። ከከፍተኛ ክብደት ጋር የሚመጣ ሁኔታ እያዛመዱ ይመስለኛል። በቀጥታስ በመንስኤነት የሚታወቁ ነገሮች አሉ ይላሉ። በመንስኤነት የሚታሰቡ ነገሮች አሉ። ይሄ ሁኔታ ፈጥሮብኝ ሊሆን ይችላሉ ብሎ ማየት ይችላል አንድ ታማሚ። እንጉለት አይነት ክፍያ ነው ያለው። በህጻናት ላይ መንስኤው ግልጽ ነው ብዙ ጊዜ ስንወለድ በተለይ ወንዶች ላይ የሆነ እንደ ቦይ አይነት እንደ ትቦ አይነት ቀዳዳ አለ። ወንድ ልጆች ቆለጣቸው ብዙ ጊዜ ማህፀን ውስጥ ሆነው ሆድ ውስጥ ነው ያለው እና ያ በዚህ በቦይ በኩል ነው ወርዶ በኋላ ወደ ታች የሚቀመጠው እና ከተወለዱ ከጊዜ በኋላ ያ ቦይ ያ ትቦ ይዘጋል። ህጻናት ላይ ግን አይዘጋም እና ያ የህርኒያው መፈንገጡ ምንጭ ይሆናል። አዋቂዎች ላይ ግን ብዙ ጊዜ መንስኤው ምንድን ነው? የጡንቻ መድከም ወይንም የዛ አካባቢ የጡንቻ መርገብ ነው። ያ መንስኤው ምንድን ነው ወይ ብዙ ክብደት በማንሳት ብዙ አክቲቪቲ በማብዛት እና ወይንም እርጅና፣ እነኚህ ናቸው መንስኤዎቹ። እንደውም ባይገርምህ አላግባብ በጣም ወፍራም መሆን ይሄንን እንደዚህ የብሽሽት ህርኒያዎችን ይከላከላል። ምክንያቱም ያው ይሄ ፋቱና የቆዳው ብዛት ደግፎ ይዘዋል፣ ነገሮችን ደግፎ ስለሚይዘው ማለት ነው በልማድ ብዙ ጊዜ የሰውነት መግፋት የግፊት ሁኔታ የተባባሰ ሁኔታ ይፈጥራል የሚለውን ግምት ይዘው ይመስላል። ያን እንድናውቅ እንድንለይ ያደረጉት ግን በተቃራኒው ነው። የሚደጽ ነው አይደለም። አንዳንድ ነገሮች ሊያባብሱ ትችላሉ። ለምሳሌ ቀጅና ጋር የፕሮስቴት ችግር ሲበዛ መሽናት ስለሚያስቸግር ብዙ ማማጥ፣ ድርቀት ሌላው መንስኤ ነው እና ሆድ ውስጥ ብዙ ይሄ ፕሬሽር የሚጨምሩ ነገሮች እንደ ማማጥ፣ እርግዝና የመሰሉ ነገሮች ይሄንን የብሽሽት ሄርኒያውን ይመፍሱሽላሉ ግን ክብደት አንዱ አይደለም። ሌሎቹ በግልጽ እንደሚታየው ከውስጥ ግፊት የሚፈጥሩ ሾልኮ ወይም አፈንግጦ የወጣውን የሰውነት አካል የበለጠ እንዲወጣ ሊያደርጉት ህመም ስቃይ ሊጨምሩ ይችላሉ። ትክክል። ያ በጣም ሬር የሆኑ ነገሮችም አሉ ደማስ ካንሰር ምናምን እነህ ግን በጣም ብዙ አታያቸ ነው። ዋነኛው ነገር እድሜ ነው። ከዕድሜ ጋር የተያዘ ነገር ነው። ምክንያቱ የጡንቻ መርገብ፣ ሌላው ደግሞ የስራ አይነት እና በጣም አትሌቲክ ከሆንክ ስፖርተኛ ሰው ከሆንክ ወይ ብዙ ክብደት የሚያነሳ ሰው ከሆንክ ላይክ ለምሳሌ የጉሎ ስራ የሚሰራ ሰው ከሆን እነኝ እነኝ ሰዎች ለእንደዚህ አይነት የህርን ያበሻ የተጋለጡ ናቸው ሊበልጥ የተጋለጡ ናቸው። መልካም ዶክተር ዳንኤል የመጨረሻና ድርጋ አድማጫችንን ጥያቄ ከቀዶ ህክምና ውጪ ሊረዳ ይችላሉ ይላሉ። በእርስዎ ማብራሪያ በግልጽ እንደተቀመጠው እርሳቸው እድሜያቸው የበለጠ ለዚህ የሚያጋልጣቸው ሰው ናቸው። እድሜያቸው መግለጻቸው ለጥያቄው ማመችነት ረድቶናል። ግን ከቀዶ ሕክምና ውጪ ሊረዱ ይችላሉ እንዶ ሌላ አማራጭ አለ። የግድ ሕክምና የሚፈልግ የህመም ስቃይ የፈጠረ ከሆነ አንድ ነገር ምንድን ነው፣ እንደዚህ አይነት ሀርኒያዎች የትም ቦታ የሆኑ የትም አንዴ ከተፈጠሩ አይጠፉም። ሁሌ እንዳሉ ናቸው። አላማው ምንድን ነው? እየሰፉ እና እየባሱ እንዳይመጡ ለማድረግ ነው። አንድ ሰው ሰርጀሪ ካልፈለገ ማለት ነው። እና እኚህ ሰው ያው ህመምና ሌሎች ሌሎች ስሜት ከሌሉባቸው የቀዶ ጥገና ማድረግ አያስፈልጋቸውም ስለዚህ ምንድን ነው ማድረግ ያለባቸው ያ ድርቀትን መከላከል የሽንት መስነ ችግር ካለባቸው እሱ ላይ ማተኮር ሌላው ደግሞ ምንድን ነው የሆኑ ሙታንታ አይነት ነገር አለ እዛችሁ በሽሽቱ ጋር እንደ ኳስ በ እንደ ቴኒስ ኳስ የምታክል ነገር ያለባትና የአሷ ነገር ህርኒያውን ገፋ እርጋ ትይዘዋለች እና ብዙ ጊዜ እሱን ልበሱት እላቸዋለሁ ሰዎቹን ሰርጀሪ የሚፈልጉ ሰዎች ብዙ ጊዜ ዋክስ ሲያደርጉ ለሽርሽር ሲሄዱ ወይ ከቤት ሲወጡ ምናምን እሱን አድርገው መሄድ ይችላሉ። እና ይህ ነገሮች ያው ይህ ሄርኒያው እንዳይባባስ ያደርጉታል። ግን ይህንን ብዬ ሰርጀሪ ማድረግ ከፈለጉም ችግር የለም ሰርጀሪ በጣም ቀላል ነው። በቶሎ የሚዳንበት ቀዶ ጥገና ነው እና ደግሞ በጣም ጥሩ ስኬታማ ውጤት ያለው ቀዶ ጥገና ቴክኒክ ነው። ዶክተር ዳንኤል ሽብሩ በሳክራሜንቶ ካሊፎርኒያ የቀዶ ሕክምናና በተለይም ደግሞ የአንጀትና የፊንጢጣ ቀዶ ሕክምና እንዲሁም የካንሰር ቀዶ ሕክምና ልዩ ባለሙያ። በሌሎች የአድማጮች ጥያቄዎች መልሰን እንደምናገኘው ተስፋ አድርጋለሁ። ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ስጥልኝ። አሜን፣ አብሮ ይስጥልን።